ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ እንደምናመሻችው ዛሬ በመላው ዩናይትድ ስቴትስ የምስጋና ቀን በመከበር ላይ ይገኛል። So this year we're going to have our family come in from Morgantown, West Virginia and tonight my wife flies in from Iceland so we're going to be cooking all night. በዚህ ዓመት ከሞርጋንታውን እና ዌስት ቨርጂኒያ በዓሉን ከኛ ጋር ለማክበር የመጡ የቤተሰብ አባላት አሉን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን የምስጋና በዓልን እንዴት ያከብሩታል? እኛ እንጀራ እናጣም። እንጀራ ምሰራለሁ፣ ወጥ ወጣወጥ ሰራለሁ። እኛ እንጀ የምናደርገው እሱ ነው። ልጆቹም እየለመዱ ነው፣ ከኛ ጋር እኩል ይበላሉ እንጀራውን። ግን ያቺ ተርኪ ከሌለች ኢትኖት ትራዲሽኑ አልተከበረም ይልሻል ልጆቹ። ወይዘሮ አስቴር ሚካኤል በዩናይትድ ስቴትስ የምስጋና በዓልን ለ20 ዓመታት አክብራለች። ይዘናታል። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ለኢትዮጵያ የወጣ ረቂቅ የሕግ ውሳኔ 128ን በተመለከተ ዘገባ ይኖረናል። ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት የተለየ ተአምር የሚፈጠር አድርጎ የማቅረብ ዝንባሌ ያለ፣ እሱ የተሳሳተ ነው። አቶ መለስ አለም ማብራሪያ ይሰጡናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜና ስናመራ የአፍሪካውያን ፍልሰተኞችን በባርነት እየሸጡ ነው ስለሚባለው ጉዳይ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስቸኳይ ስብሰባ አድርጎ እንዲነጋገር ፈረንሳይ በመጠየቅ ላይ ነች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጊኒ ፕሬዝዳንትና የአፍሪካ ሕብረት ሊቀመንበር አልፋ ኮንዴ ጋር ከተገናኙ በኋላ በሰጡት ቃል ባለፈው ሳምንት በሲኤንኤን ቴሌቪዥን የተላለፈው ፍልሰተኞች በጨረታ ሲሸጡ የሚያሳይ ቪዲዮ እጅግ ሰቅጣጭና ፈጽሞ ተቀባይነት የሌለው አድራጎት መሆኑን ገልጸዋል። በሌላ ወገን ማይናማርና ባንግላዴሽ ከጥቃት ሸሽተው ወደ ባንግላዴሽ የተሰደዱ ብዙ መቶ ሺህ ሮሂንጃዎች ወደ ቀያቸው እንዲመለሱ ስምምነት መፈራረማቸውን የሁለቱም ሀገሮች ባለስልጣናት ገለጡ። የማይናማር የሰራተኛ ጉዳይና የኢሚግሬሽን ሚኒስትር ቋሚ ተጠሪ ሚውንት ኪያንግ ባንግላዴሽ ሰነዶቹን እንደላከችልኝ በተቻለ ፍጥነት ልንቀበላቸው ዝግጁ ነን ማለታቸውን ሮይተርስ ዘግቧል። ወደ ባንግላዴሽ ተሰደው ካምፖች ውስጥ የሰፈሩት ሮሂጂናዎች ቁጥር ከስድስት መቶ ሺህ በላይ መሆኑ ይገመታል። የኢራቅ መንግስት ኃይሎች ከሶሪያ ጋር በሚያዋስነው በረሃማ አካባቢ የቀሩትን የእስላማዊ መንግስት ነኝ ባዩም ቡድን ተዋጊዎች ለማጥፋት ዛሬ ጥቃት ማካሄዳቸውን የሀገሪቱ ባለስልጣናት አስታወቁ። ጦር ሰራዊቱ ባወጣው መግለጫ፣ የኢራቅ ጦር ሰራዊትና የሺያዎች ህዝባዊ እንቅስቃሴ ሀይሎች ተዋጊዎች ስፋት ባለው የድንበሩ አካባቢ የቀሩትን የአይሲስ ርዝራዦች መንጥሮ ለማጥፋት በተከፈተው ዘመቻ መካፈላቸውንም አመልክተዋል። የኢራቅ ጠቅላይ ሚኒስትር ሀይደር አል አባዲ ማክሰኞ እለት በሰጡት መግለጫ ቡድኑ በውጊያው ተሸንፏል፣ ነገር ግን ከበረሃው ውስጥ ጨርሶ ሳይወገድ ድል አድርገናል ብለን አናውጅም ማለታቸው ይታወሳል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አድረጋው ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። ዛሬ በመላው ዩናይትድ ስቴትስ የምስጋና ቀን በመከበር ላይ ይገኛል። ያን በተመለከተ ዘገባ አለን። የምስጋና ቀን በተለይም ተራርቀው የሚኖሩ በርካታ ቤተሰቦች የሚገናኙበት ደማቅ የአሜሪካውያን የቤተሰብ በዓል ነው። በመመሰጋገኛ ቀን ለበዓሉ የተዘጋጀውን ምግብ በመብላትና በመጠጣት ነው በጋራ የሚከበረው። በምስጋና ቀን ከ50 ሚሊዮን በላይ አሜሪካውያን ቅርብ ቤተሰቦቻቸው ወይም ጓደኞቻቸው ወዳሉበት የተለያዩ ግዛቶች በዓሉን ለማሳለፍ ይጓዛሉ። ትሮይ በዓሉን ለማክበር ከተዘጋጁት ውስጥ አንዱ ነው። ስለዚህ በዚህ አመት ከሞርጋን ታውንና ዌስት ቨርጂኒያ በዓሉን ከእኛ ጋር ለማክበር የመጡ የቤተሰብ አባላት አሉን። ባለቤቴም ከአይስላንድ ትላንት ምሽት ነው በአውሮፕላን በረራ የገባችው። እናም ለሊቱን ምግብ ስናበስልን ነው ያደር ነው ከአስራ ሁለት ህጻናት ጋር አራት ቤተሰቦች ናቸው እኛ ቤት በዓሉን አብረው የሚያሳልፉት እናም ታላቅ ፌስታ የደስታ ጊዜ ይሆናል። በየአመቱ አመቱ በርካታ ሰዎች አስቀድመው ለበዓሉ ለሚያዘጋጇቸው ምግቦች የሚያስፈልጋቸውን ሁሉ ይገዛዛሉ። ለምስጋና ቀን በዋነኝነት ለመበላት የሚቀርበው ሳይቆራረጥ በቅመማ ቅመም ታጅቦ የተጠበሰ ወይም የበሰለ ተርኪ የተባለች ለማዳ ጅግራ ስጋ ነው። በዚህ አመት አርባ አምስት ሚሊዮን የተርኪ ስጋ ተሽጧል። ይህ ማለት አስራ ስምንት በመቶ ለአመት ያህል የሚበቃ የተርኪ ስጋ በአንድ ቀን ይበላል ማለት ነው። የተርኪን ስጋ ጨምሮ ጎን ለጎን የሚቀርቡት ማባያ ምግቦቹን በቀላሉ ለመስራት የሚረዳ የምግብ አዘገጃጀት ዘዴ የሚያሳይ ጽሑፍ ዋግማንስ በተባለው በዚህ የምግብ ገበያ ውስጥ ይሸጣል። የዋግማን ሰራተኛ ነው ስ እነዚህ ለምስጋና ቀን ለሚዘጋጁት ምግቦች የሚያስፈልጉ የምግብ ዝርዝሮች ናቸው። የተቀመመ የዳቦ ፍርፋሪ፣ የተቆራረጠ ዱባ፣ የተዳጠ ድንች፣ በማር የተለወሰውና በደንብ የበሰለው የተርኪ ስጋ፣ የተፈጨ እንጆሪ ብቻ ለበዓሉ ምግብ የሚያስፈልጉት ሁሉ ነገሮች ከዚህ መመሪያ ውስጥ ተካተዋል። ለበዓሉ የምግብ መሰናዶ የሚወጣው ወጪ ከአመት ወደ አመት እየቀነሰ መምጣቱን መረጃዎች ይጠቅሳሉ። ለአስር ሰዎች እንዲበቃ የሚዘጋጀው የምስጋና ቀን ራት በዘንድሮ የገበያ ዋጋ ከ50 ዶላር በታች እንደሚያወጣ የአሜሪካው የግብርና ቢሮ መረጃ ያሳያል። የምስጋና ቀን የተነፋፈቀ ቤተሰብ የሚገናኝበት የሚመሰጋገንበት የተቸገረ ሰው ከሌላው ጊዜ በተለየ የሚታሰብበት በአሜሪካኖች ዘንድ በፍቅር የሚከበር ልዩ በዓል ነው። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን የምስጋና በዓልን እንዴት ያከብሩታል? ወይዘሮ አስቴር ሚካኤል በዩናይትድ ስቴትስ የምስጋና በዓልን ለሃያ አመታት አክብራለች። ስልክ ስንደውልላት ለዛሬም ጉድ ጉድ እያለች ነው ያገኘናት። ተርኪ እሰራለሁ። ልጆቹ ካለ ተርኪ ኢት ኖት ታንክስ ጊቪንግ ስለሚሉ እንዲ የእኛንም ምግብ አረጋለሁ። ስንት ዓመት ሆነሽ ስታከብሪ? ወደ ሀያ። ኤቭሪ ይር እኔ ቤት ነው ስራ አልገባም። ብዙ ሰዎች ወደ ቤትሽ ይመጣሉ በዚህ ምሽት? አዎ። እነማን ናቸው የሚመጡት? የእህቴ የእህቴ ልጆች ጓደኛ፣ ዘመድ፣ የአገሬ ልጆች፣ ወላጤ የሆኑ ወንዶች ጋብዛለሁ። ይሄ በዓል የእኛ በዓል አይደለም፣ ያው እዚህ ሀገር ስንኖር የምንለምደው በዓል ነው። በአሜሪካኖች ዘንድ በጣም በትልቅ የሚከበር በዓል ነው። እንደው መጀመሪያ ላይ ግራ አላለሽም? ማክበር ከመጀመርሽ በፊት ዋናው የወደድኩት ይሄን በዓል እግዚአብሔርን የሚመሰገንበት ታንክስጊቪንግ ነው። ታንክስጊቪንግ ማለት እግዚአብሔርን የምናመሰገንበት አመት ሙሉ የሚጠብቀንን የሚረዳንን፣ የሚያደርግልንን እግዚአብሔር እሱን ማመስገኛ ቀን ነው በሚል ጀመርኩት መጀመሪያ። ምንም አይመስለንም ነበር፣ አናከብረውም ነበረ እንደበጣ በኋላ ግን አይ አልኩናስ ጀምረው ልጆቹ ደግሞ ሞር ትምህርት ቤት እየሄዱ የሚያወሩት ይፈልጋሉ። ገባሽ እንዲህ አሳለፍን ተሰብስበን እንዲህ አረግም የልጆቹ ጋዘር አንድ ላይ መዋላቸው ትልቅ ነገር እንደሆነ አየሁ እና ለልጆቹ ነው በጣም ደስ የሚለው ፓርት፣ ቤተሰብ መሰብሰብሽ፣ ልጆች መሰብሰቢሽ ከሁሉም በላይ እና እግዚአብሔርን እናመሰግናል ተሰብስበን አንዳንዴ አትገናኝም እንደውም አመት ሙሉ ቢዚ ት የዛ ቀን ግን አይ ዶንት ሀቭ ቱ ተልዘም በቃ፣ ዝም ብሎ ነው የሚመጡት፣ ተሰብስበው የእህቴ ባል ወንድሞቹ፣ ልጆቻቸው ኤቨሪበዲ ተሰብስበው እኔ ጋ ናቸው። የተርኪ ስጋ ደግሞ የተለመደ ነው እና ተርኪዋ ትሰራለች ት ምግቡ ጠረጴዛው ላይ መሙላት ይሰራል። አፕል ፓይ ይወዳሉ ልጆቹ። ዘይወንት አይስክሪም ዊዝ አፕል ፓይ ትራዲሽን የሱ ጋር አብሮ የሚሄድ ግን አንዳንዴ ደግሞ ልጆቹም ቢሆን እኛ እንጀራ እናጣም። እንጀራም ሰራለሁ ወጥም ወጣወጥ ሰራለሁ እኛ እንጆ የምናደርገው እሱ ነው። ልጆቹም እየለመዱ ነው፣ ከኛ ጋር እኩል ይበላሉ እንጀራውን። ግን ያች ተርኪ ከሌለች ኢስኖት ትራዲሽን ነው አልተከበረም፣ ይሉሻል ልጆቹ። ጠረጴዛዋ ላይ ዶኮሬት ተደርጋ፣ ስታፊንግ ተደርጎ ማት አትቀቅያታለሽ፣ ጠዋት ተነስተሽ መጣድ አለብሽ። ያ ሁላ ተደርጎ እናደረጋለን። አሁን ተጥዳ በስላለች ተርኪዋ፣ ገና እየበሰለች ነው እየበሰለች ነው። ቤተዘመድም እየመጡ ነው፣ መንገድ ላይ ናቸው። እህቴ እየመጣች ነው ዞን ርወይ ልትረዳኝ ማለት ነው። አብረን አንዳንድ ነገር ስራ ትረዳኛለች። ከትናንት ወዲያ ጀምሮ ለዋለሁ። እኔ አሁን ተርኪዋን ጥጬአለሁ። እሷ እያበሰልኩ ነው። አሁን ደግሞ ጠረጴዛ ሴት ልናደርግ ነው። መታህቴ በጣም ሰዎች እስኪመጡ በጣም ደስ ይላል። እንግዲህ መልካም የምስጋና ቀን ከሚን ቤተሰብ ሚን እሱ ነው ዋናው ጌታ ያው ያርክሽ። እሱ ነው ዋናው እግዚአብሔርን የምናመሰግንበት። እነሱ የጀመሩት ምግብ አግኝተው የበሉበት ነው አይደለ? እግዚአብሔርን ለማመስገን ነው። እኛም በዛ መንገድ ነው የቀጠልነው። ተሰብስበን ቤተሰብ እና ቴንክ ዩ ዩናዊሊ መቤት ተባረች ሲንላውድል ስቲኝ Land the of But my i a ድምፃዊ ያሬድ ነጎን እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ለኢትዮጵያ የወጣ ረቂቅ ህግ ውሳኔ 128ን በተመለከተ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ አቶ መለስ አለምን ሄኖክ ሰማዝጌር አነጋግሮ ተከታዩን ዘገባ አድርሶናል። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ረቂቅ ህግ አለ፤ የኢትዮጵያን የዴሞክራሲያዊ ስርአት ለመደገፍ ለማሻሻል ያለመ የሚል በአንቀጹ ላይ ርዕስ የተሰጠው ውሳኔ 128 ነው። የኢትዮጵያ መንግስት ይህንን ረቂቅ ህግ አጥብቆ ይቃወመዋል። መልካም አስተዳደርና ዴሞክራሲን ለማስፈን ያለመን ህግ ለምንድን ነው የምትቃወሙት? ምን ይጎዳቸዋል? እናንተ በመጀመሪያ ቪኦኤም ሆነ ሌሎች መገናኛ ብዙሃን መመለስ ያለባቸው እሱን ነው። ኢትዮጵያ መንግስት ለዲሞክራሲ ስርአት ግንባታ መጠናከር ለሰብአዊ መብት መከበር የሚደረጉ የትኛዎቹንም ጥረቶች አይቃወምም። ዋናው ጉዳይ ይሄ የውሳኔ ሀሳብ ሁለት መሰረታዊ ስህተቶች አሉት፣ ግድፈቶች አሉት። አንደኛው መሬት ላይ ያለውን ሀቅ አያገናዝብም። ለምሳሌ ስለ አስቸኳይ ጊዜ አዋጅ መነሳት አለመነሳት ያነሳል። ሲጀመር የዚህ የአስቸኳይ ጊዜ አዋጅ መኖር አለመኖር የኢትዮጵያ ሕዝብና መንግስት ውሳኔ ነው። እሱ እንዳለ ሆኖ ይሄ የአስቸኳይ ጊዜ አዋጅ ከተነሳ የቆየ ጉዳይ ነው እንደ አዲስ የሚያነሳበት ምንም ምክንያት ሊኖር አይገባም። ሁለተኛ፣ ቀደም ሲል እኔም አንተም ለማንሳት እንደሞከር ነው መንግስት ከተቃዋሚ ፓርቲዎች ላይ በተወሰነ ደረጃ የጀመረው ምክክር አለ። እሱን እንኳን እውቅና ለመስጠት ግንዛቤ ለመያዝ የሚሞክርም አይደለም እና አንተ እንደ ገለጽከው የኢትዮጵያ ዲሞክራሲ ስርአት ለመደገፍ የወጣ ነው ብሎ ለመቀበል ያዳግታል። ትልቁ ነገር ግን እናንተም ስዘግቡት የምታሳስቱት ጉዳይ ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት የተለየ ተአምር የሚፈጥር አድርጎ የማቅረብ ዝንባሌ አለ። እሱ የተሳሳተ ነው። ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት ላይ የሚያመጣው ለውጥ የለም። ምክንያቱም የአሜሪካ ኮንግረስ ከሚያወጣቸው ውሳኔዎች አንዱ ቀላል የውሳኔ ሀሳብ የሚባለው ወይም በእንግሊዝኛው ሲምፕል ሪዞሉሽንስ የሚለው የሚለውን እሱ የኮንግረስ አባላቱን መደበኛ የሆነ አስተሳሰብ የግል አመለካከት እና ሪኮመንዴሽንስ ብቻ የሚያሳይ ነው። የኮንግረስ አባላቱ ብቻ ውሳኔ ነው። ይሄ የአሜሪካ አስተዳደር የሚያውቁም ጉዳይ ምም አይደለም። በዛሬ ውሏችን በአጋጣሚ ከኮንግረስም የሴኔትም አንዳንድ አባላት ጋር የመወያየት እድል ነበረን። በኛ በኩል የትም የሚደርስ የውሳኔ ሀሳብ አይደለም። ሌላኛው እዚህ ላይ ግን ወደ ሌላ ነጥብ ከመሄድ በፊት የእኛን ዘገባም ያው መቼም ተሳስቷል ስላሉ እኔ የአሜሪካ ድምጽንም ወክየም ቃሌ ማቀበል ኃላፊነት አልተሰጠኝም። ጥያቄ መጠየቅ ነው። ነገር ግን እኔ በዩናይትድ ስቴትስ ኮንግረስም ሰርቻለሁኝና በኮንግረስ ውስጥ የሚያልፉ ውሳኔዎች መንግስቱ በሚያቀርበው በጀት ውስጥ እንዴት በጀቱ በ በየትኞቹ የመንግስት መስሪያ ቤቶች እንደሚያልፍ የሚወስኑት የህዝብ ወኪሎች ስለሆኑ የዩናይትድ ስቴትስ መንግስት ብቻውን በጀት ይዞ በጀቱን የሚያጸድቅበት ሁኔታ የለም። የእናንተም መንግስት ቢሆን በጀታችሁን ሚኒስትሮች ሄደው ፓርላማ አጸድቀው ነው። በእርግጥ ልዩነቱ እዚህ የተቃዋሚ ፓርቲዎች መኖራቸው ነው። እንዴም መሰለህ፣ አሁን ትልቁ ነገር የአሜሪካ ኮንግረስ አባላት የውሳኔ ሀሳብ ባያወጡ ነው ዜና የሚሆነው። በአመት ውስጥ በአማካይ ከሰባት ሺህ እስከ ስምንት ሺህ የውሳኔ ሀሳቦችን ያወጣሉ። በጣም ቀያጅ የሆነው ማዕቀብ ሊሆን የሚችለው ቢል ቢሆን ነው። ይህን ያህል ዋጋ ባይኖረው በሳምንት እናንተም አንድ መቶ ሀምሳ ሺህ ዶላርስ እየከፈላችሁ ሎቤስ ቀጥራችሁ አትሰሩም ነበር። አንድ መቶ ሀምሳ ሺ ብር አሜሪካ ውስጥ አብዛኛው ስራ የሚሰራው አንተም እንደምታውቀው በሎቢስቶች በቲንክ ታንክስ፣ መገናኛ ብዙሀን ነው እንደ ትልቅ ነገር መወሰድ የለበትም። ቁም ነገሩ የኢትዮጵያ መንግስት ለዚህ ብሎ የከፈለው ጉዳይም የለው። ወደ መነሻው ስመጣልህ የአሜሪካ ኮንግረስ የውሳኔ ሀሳብ ባያመጣ ነው ለቪኦኤም፣ ለየትኛውም የመገናኛ ብዙሀን ዜና መሆን የነበረበት በአማካይ ከሰባት ሺ እስከ ስምንት ሺ የውሳኔ ሀሳቦች ይወጣሉ በየአመቱ። አዎ ኢትዮጵያ ነው የሚመለከተው፣ ግን አሁን ይሄ አንድ ነው ያለው። ለዛ ነው እየተነጋገር ነው ያለው። የውሳኔ ሀሳቦች ሲወጡ አሜሪካ ከየትኛውም ወገን ጋር ያላትን በጎ ወይም አሉታዊ ግንኙነት አያሳይም። በእናንተ በኩ ሪፖርት የሚደረገው እንደዛ ነው። ይሄ ስህተት ነው። አድማጮች ያላቸውን የመረጃ ክፍተት በማይገባ ሁኔታ መጠቀም ነው። ክሪስቶፈር ስሚት ያሉትን በወስድ መስታወት ነው በአሜሪካ ኮንግረስ ውስጥ እናንተን እንደዚህ ነው የምናያችሁ ብሎ የማለት ነው። ይህን ውሳኔ ሀሳብ ሎቢስቶች ሊያቀርቡ ይችላሉ። የኮንግረስ አባል ሊያቀርቡ ይችላል። ቲንክ ታንኮች ሊያቀርቡ ይችላሉ። የካቢኔ አባላቶች ሊያቀርቡ ይችላሉ። ፕሬዚዳንቱ ሊያቀርቡ ይችላሉ። አሰራሩ እንደዛ ነው። ግን የዩናይትድ ስቴትስ ህዝብ ተወካዮች የሚያቀርቡ የሚፈጠር ሪፖርት ስለሆነ ስህተት ነው። ወደ ዋና ነጥብ ስንመጣ ይሄ ውሳኔ ሀሳብ መሬት ላይ ያለውን ሀቅ አያሳይም። እንደ ጋዜጠኛ እሱ መፈተሽ ነበረባቸው። የውሳኔ ሀሳቡ አነጋግረናል የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ለውሳኔ በሚቀርብ ጊዜ እንግዲህ ማርካፕ የሚባል አለ ማርካፕ ማለት ውሳኔ ሀሳቡ ላይ የሚለዋወጡ ቃላቶች ካሉ እነኛ ቃላቶች ተቀይረው የሚወጣ አረፍተ ነገር የተሻሻለ ነገር ካለ አሁን የኢትዮጵያ መንግስት ህጉ ሲወጣ ስለዚህ ይሄንን ይሄ ቢወጣ ይሄ ቢወጣ ከዛ የቀረውን ትቀበላላችሁ ህጉ ሲወጣ ለምሳሌ አስር ገጽ አካኝ ነበር አለ መጀመሪያ ሲቀርብ ወደዛ ገደማ ነው። አሁን ተቀናንሶ ተቀናንሶ ወደ አራት ገጽ አካባቢ ይመጣል። እኛ የምናውረው ስለ ገጽ ብዛትና መጨመር ወደ ዋናው ነጥብ እየመጡ ስላልሆነ አቶ መለስ ገጽ ቆጠራ ያገባን ዘገባው የዩናይትድ ስቴትስ መንግስት እንዴት እንደሚሰራ ወደ ዋናው ነጥብ ስመጣ የአሜሪካ ኮንግረስ በአውሮፓ ህብረት ላይ ያወጣው የውሳኔ ሀሳብ አለ። የአውሮፓ ህብረትና አሜሪካ በጣም ጠንካራ ግንኙነት አላቸው። ሄኖክ የአውሮፓ ህብረት ከአንድ የመካከለኛው ምስራቅ ቡድን ጋ ያለው ግንኙነትን በተመለከተ የተወሰኑ የኮንግረስ አባላት ደስተኛ ባለ መሆናቸው ይሄ መታረም አለበት ብሎ ያወጡት የውሳኔ ሀሳብ ነው። የውሳኔ ሀሳብ የተለየ ትርጉም ነው። በእናንተ የሚቀርበው ነው። ቦብ ዶል ለተባሉ አስራ ዘጠኝ ሰማኒያዎቹ ውስጥ በጣም ጠንካራ የሪፐብሊካን ፓርቲ አባል ለነበሩ ሰው ሜዳሊያ ሽልማት እንስጥ በሚል የውሳኔ ሀሳብ ይወጣል። አዎ ግን ይሄ ሜዳሊያ ጉዳይ አይደለም እኮ። የሚነሱት ጥያቄዎች የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ እንግዲህ ከመንግስቱ ጋር ያላቸውን ግንኙነት ቅድም ሲገልጹት ነበር። በየአመቱ በሚያወጣው ዘገባ የኢትዮጵያ መንግስት የዜጎቹን መብት ይጥሳል፣ የመናገር ነፃነትን አያስከብርም፣ ብዙ ጋዜጠኞች የምናውቃቸው ጋዜጠኞች ይታሰራሉ፣ በጻፉ ጽሁፍ እስር ቤት ይገባሉ። ይህንን ሁኔታ ዘርዝረው የሚያስቀምጡበት ሁኔታ ነው። እዚህ ውሳኔ አንድ መቶ ሀያ ስምንትም ላይ ተዘርዝረው የተቀመጡ በኦሮሚያ ክልል የጸጥታ ኃይሎች ለፍርድ ሳይቀርቡ ግድያ እየፈጸሙ ነው ይላል። የኢትዮጵያ መንግስት እንከን የለሽ የሰብአዊ መብት አያያዛለኝ ብሎ ተናግሮ ተመጻድቆ አያውቅም። ጉለቶች አሉ። በቅርብ ጊዜ ከተከሰተው ችግር አንጻር እንኳን የኢትዮጵያ ሰብአዊ መብት ኮሚሽን አጣርቶ ጉለት አለባቸው የሚሉትን ለማስቀመጥ ሞክራል። ወደ ውሳኔ ሀሳብ መቶ ሀያ ስምንት እንመለስ። መሬት ላይ ያለውን ሀቅ አያሳየም ነው አንደኛው ስህተት። ሁለተኛው ሀቅ አለማሳየት ብቻ ሳይሆን መንግስት የፖለቲካ ምህዳሩ ለማስፋት ከተቃዋሚዎች ጋር ለመነጋገር እየወሰዳቸው ያለውን በጎ እርምጃዎችም ከግምት ውስጥ ለማስገባት ምንም ሲጨነቀ አይታይም። ሶስተኛው ይህንን ውሳኔ ሀሳብ ያቀረቡ ሰዎች በእርግጥም ስለ ኢትዮጵያ የሚጨነቁ ከሆነ መጥቶ ማየት፣ መነጋገር የሚቻልበትም እድል ነበር። የሰሚ ሰሚ የቀረበ ሪፖርት ነው። ዞሮ ዞሮ ትልቁ ነገር ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት ላይ ምንም ተጽዕኖ እንደሌላቸው ይረዳሉ። ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት አንድ ፒኤም በቀጥታ በናይል ሳት እና በአጭር ሞገድ 19ና 25 ሜትር ባንድ በ12,000 በ110 እና በ15580 ኪሎ ኸርዝ ታገኙናላችሁ። አስታውሱ፣ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ። ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል፣ እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ኑ አብረን ከአድማስ ንሻገር። मांजसे ले चल किश थे फिक्रम विच आक्रम ሆ <Sus> እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባ እናልፋለን። በእስራኤል ሆሎት የስደተኞች ማቆያ ጣቢያ የሚኖሩ ስደተኞችን ወደ አርባ ሺህ የሚሆኑ ስደተኞችን ወደ የሀገራቸው ለመመለስ እስራኤል ውሳኔ ላይ ደርሳለች። ያንን በተመለከተ ዘገባ ይኖረናል። በሆሎን የሚገኙ አፍሪካ ስደተኞች እንበል ኤርትራውያኖች፣ ፊሊፒኖች፣ ከአውሮፓም የመጡ ስደተኞችም አሉ። በቃ ምን ከታይላንድ የመጡ ስደተኞችም እዚህ አሉ። ብዛት አላቸው። ሆሎን ውስጥ በርካታ ስደተኞች ነው የሚኖሩት፣ በዛች ከተማ ማለት ነው። ሆሎን በተለይ ቴላቪቭ ዙሪያ አሁን አሁን ቅርብ ጊዜ ወደ ሆሎን ተሻግረው ወደዛ በትማዋቸው ችግር ስለነበር ነው እንጂ አብዛኞቹ ቴላይቭ ትልቅ የአውቶቡስ መናኸሪያ አለ። እዛ አካባቢ የጥንት ከተማ ናት ቴላይቭ። እዛ አካባቢ ለቤት ክራይም፣ ለስራም፣ ለምንም ስለሚያመቻቸው እርስ በርስ ራሳቸው እዛ ቤት ተከራይተው እዛ አካባቢ ይኖራሉ፣ ይሰራሉ። ግን የአካባቢው ነዋሪዎች አስቸገሩን፣ ሴት ልጆቻችን መውጣት መግባት አቃታቸው፣ ብዙ ነገር ስላለ ይውጡልን ብለው አንድ ሰሞንም ሰላማዊ ሰልፍ ወጥ ነበር እና ከዛ የተነሳ ችግር ሳይሆን አይቀርም፣ ወደ ሁሎን ያሸጋሸጓቸውና ወደ ስር ያስገቧቸው። ከቴል አቪቭ ከፍተኛ ተቃውሞ ነበረ። የቴል አቪቭ ነዋሪ ህዝብ እኛ መውጣት መግባት አይቻለም፣ ጨለማም ሲሆን በጨለማ እነሱ ናቸው ብዛት የሚታዩት። ብዛት አላቸው ኤርትራኖች፣ በተለይ ሱቅም አላቸው የራሳቸው። አንድ መደዳ ነው በቃ ጥግ ለጥግ ሱቅ ከፍተው፣ በተለይ ማታ ሰዓት አካባቢ ምንም ባያደርጉም እንኳን እንኳን ለነጮቹ ለሌላውም ኢትዮጵያም ሆኖ በዛ አካባቢ ለሚያልፈው በጣም ያስፈራል። በተለይ ፖሊሶችን ለይተው ማወቅ አይችሉም። በስህተት አንዳንድ ጊዜ ነዋሪ ኢትዮጵያኖችን ኤርትራኖች ናቸው እያሉ ይደበድቧቸዋል። ብዙ ከፖሊስ ጋር ግጭት አለ እና በጣም አስቸጋሪ ቦታ ስለነበር ከፍተኛ ረብሻ ነበር በወቅቱ እና በዛም በዛም ምክንያት አሁን ወደ ሁሎ እስር ቤት አሳልፈው ከዛ እንግዲህ ወደ የሀገራቸው እንዲሄዱ ጥረት እየተደረገ ነው። አብዛኞቹ ኤርትራውያኖች ግን በወረቀት ያላቸው ችግር እንዳለባቸው አስታውቀው ወደ ካናዳም ይወጡም አሉ። አሁንም የሚወጡም አሉ። በርካታ ቤተ እስራኤላውያን በተለያዩ የእስራኤል ከተሞች ይኖራሉ። እስቲ ምን ይመስላል በእስራኤል መኖር? ቤተ እስራኤሎቹ እዚህ ሀገር ያው እንደማንኛውም ዜግነት ተቀብለው እስራኤላዊ ሆኖ ነው የሚኖሩ። ማንኛውንም መብት እስራኤላዊ ተወላጅ ዜጋ የሚያገኘውን መብት ያገኛሉ። ከዘረኝነቱ ውጭ ኑሮ ያው በትምህርትም በምንም ሁሉ ነገር በመንግስት ደረጃ መድሎ በሌለበት ሁኔታ ያው ሁሉም የሚገባቸውን ዜግነት ተቀብለው መብታቸውን አስከብሮ የመኖር ኃይል አለ፣ መብት አለ። በዚህ ላይ ዘረኝነቱ ደግሞ ብዙውን ጊዜ እንኳን እዚህ እስራኤል ውስጥ አይደለም በሌላው ዓለም ያለ ዘረኝነት ነው። ከዛ የተለየ ነገር የለም። ያው የራስ ጥረትና የራስ መተማመንና ግፊት ያስፈልጋል። በዛ መቋቋም ነው የሚቻለው። ከዛ በተረፈ ቤተ እስራኤላቹ ጥሩ መብት ሊኖሯቸው እንዲሁም ብዙ የእስራኤል ጦር ሰራዊት ውስጥ እስከ መኮናኒት ከዛም በላይ ማዕረግ ኑሯቸው በጥሩ ቦታ የሚገኙ አሉ። ኤርትራውያኖችን በተመለከተ ደግሞ ብዙ ኤርትራውያኖች ወረቀት ቢኖሯቸውም እዚህ እስራኤል ውስጥ መኖር አይፈልጉም። ለምን አንደኛ ሙሉ ዜግነት ለማግኘት እስራኤል እንደማትሰጣቸው ስለሚያውቁ ጊዜያዊ መታወቂያ ይዞ መኖሩ ወደፊት ኑሯቸውን ስለማያመቻችላቸው በቃ በቀጥታ ወደ ካናዳ የመውጣትን ሁኔታ ነው ፕሮሰሱን ነው የሚያመቻችል። በአብዛኞቹ አንዳንዶቹ ምናልባት እድል ገጥሟቸው ቤተ እስራኤሎቹ ጋር እየተጋቡ ከሆነ ደግሞ ያው ዜግነት የመቀበልም እድሉ ስላለ ኑሯቸውን በዚህ ይቀጥላሉ ማለት ነው። እዚህ አብዛኛው ዘጠና ፐርሰንት ኤርትራውያኖች እስራኤል ውስጥ የመኖር ፍላጎት የላቸው ወደ ካናዳ መውጣት ወደ አሜሪካ የመውጣት ፍላጎትና ምኞት ነው ያላቸው። ዳዊት ተገኝ ጀግኔ ነበር። በእስራኤል በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በተመለከተ የሬዲዮ ፕሮግራሞችን በመስራት ይታወቃል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ዝግጅታችን